ወደ ቀጣይ ዘገባ እናልፋለን። በኦሮሚያ ከተሞች ከተነሳው ተቃውሞ ጋር በተያያዘ ተጠርጥረው በእስር ላይ የሚገኙት የኦሮሞ ፌዴራሊስት ኮንግሬስ ኢፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባና ሌሎች የረሃብ አድማ ላይ መሆናቸውን መረጃ እንደደረሳቸው ልጃቸው ቦንቱ በቀለ ለአሜሪካ ድምፅ ተናግራለች። ከትናንት ጀምሮ አባቷን እንዳያየችም ገልጻለች። ቦንቱ ከጭን ግርማ ጋር አጠር ያለ ቆይታ አድርጋለች። ትላንት ለአባቷ ስንቅ ለማቀበል የፌዴራል ፖሊስ ወንጀል ምርመራ ማለት ማዕከላዊ ሄዳ የገጠማትን ሁኔታ በማስረዳት ትጀምራለች። በፊት ለአንድ ወር ከሁለት ሳምንት አካባቢ አንገናኝም ነበር። መገናኘት ከጀመርን በኋላ ግን በሳምንት አንድ ቀን ወይም በሳምንት ቀን አንድ ቀን መገናኘት እንደምንችል ነው የተነገረን። ከዛ ቢሮ ውስጥ እንገናኝ ነበር። አሁን ምርመራ ከጨረሱ በኋላ ግን እንደ ሌሎቹ በሳምንት ሰባት ቀን መገናኘት እንችላለን። ምግብም እንደዛው እናስገባለን። ትላንትም እንደዛው በፊት በሚሄድበት ሰዓት ሄድኩኝ። ከሶስት ሰዓት እስከ ከስድስት ሰዓት ከሰዓት በፊት መገናኘት ይቻላል። ከሰዓት በኋላ ከሰባት ተኩል እስከ አስር ሰዓት መገናኘት ይቻላል። እኔም ወደ ሶስት ሰዓት አካባቢ ሄድኩ። በር ተዘግቷል። ብዙ ሰዎች ብዙ ጠያቂ ቆሟል። ወረቀት ማሳሰቢያ ዛሬ አናስተናግድም፣ አስቸኳይ ስራ ስላለብን የሚል ጽሁፍ ተለጥፏል። ለእናንተ ብቻ ነው ወይስ ስለ ሌሎቹ እስረኞች በአጠቃላይ ነው ያ የተለጠፈው ወረቀት? እኔ እንደምገምተው ለሁሉም ጥያቄ ይመስለኛል። ሌላም ጥያቄ ሲገባ አላየንም። እንደዚህ በደረቅ ወንጀል የታሰሩትም ሲገቡ ጠያቂዎች ሲገቡ አላየንም። እሺ፣ ከዛ በኋላ እንደዛ ሲሏችሁ ተመለሳችሁ? በቢሮ በኩል ገባን። ሰራተኞች በሚገቡበት ገብተን ጠየቅን። አናገናኝም ዛሬ፣ ነገ መታችሁ ጠይቁን ተባለ። ከዛ ተመለስን። ፍርድ ቤት በሌላ መዝገብ ቀጠሮ የነበራቸው ነበሩና የእነሱን ልንሰማ አራዳ ሄደን ፍርድ ቤት ስንሄድ በምልክት ነገሩን፣ በርቀት የሆነ ሰው የራ ባድማ ላይ እንደሆኑ ነገረን። እና ምግብ አታምጡ በቃ ብሎ ነገረን። ከዛ ተመልሰን ወደ ቤት ገባን ማለት ነው። ዛሬ ሄደናል። እኔም ሶስት ሰዓት አካባቢ ሄድኩኝ። ምግብ ተቀበሉን። ምግብ ማስገባት ትችላላችሁ፣ ግን አትገናኙም ተባለ ለምንድን ነው የማንገናኘው? ስንል ስራ ላይ ናቸው ተባለ። እንደገና በቢሮ በር ስንሄድ ደግሞ ሌላ መልስ ተሰጠን፣ ጽዳት ላይ ናቸው የሚል መልስ። ስለዚህ ምግብ አቀበላችሁ ዛሬ? አዎ፣ ምግብ አቀበልን፣ ግን ተመላሽ ዕቃ አልተሰጠንም። ከትላንት ወዲያው ተመላሽ ዕቃ ስላልተመለሰ እኛም ችግሩ እንዳልተፈታ አድርገን የወሰድነው እስካሁንም ድረስ። ግንኙነታችሁ ከመቋረጡ በፊት ስለ ረሀብ አድማ ወይም ደግሞ እስር ቤት ስላለባቸው ችግር የነገሯችሁ ነገር አለ በምትገናኙበት ወቅት ምንድን ነበረ? ይህን ጉዳይ በተመለከተ ያነሱላችሁ ነገር ነበር? ስለ ረሀብ አድማው በቀለምንም የነገር የለም። ግን በየቀኑ ሰው እንደሚጨመርና ያሉበት ክፍል በጣም ጠባብ እየጠበበ መምጣቱ፣ እንዲሁም ልብሳቸውን እና እቃቸውን ማስቀመጥ እንዳቃታቸው በአንድ ጎን ብቻ ተኝተው እንደሚያድሩ እና በጣም ክፍሉ እንደሚሞቅ ነገረኝ። እና በጣም ከምንታገሰው በላይ ሆኖብናል። ምን እንደምናደርግ አናውቅም። በጣም ከፍተኛ ችግር ነው ያለው ብሎ ነግሮኛል። ምን ያህል ሰው እየተጨመረ እንደሆነ፣ በዛ ክፍል ውስጥ ምን ያህል ሰው እንዳለ ነግረውሻል? ሀያ ስምንት ከትላንት ወዲያ ስንገናኝ ሀያ ስምንት ነን ብሎኛል። የክፍሉን ስፋት እና የመያዝ አቅምስ በግምት ነግረውሻል? ክፍሉ ጠባብ እንደሆነ እንዲሁም ሀያ ስምንት ሰው እንደማይችል የሚነገረኝ። ሀያ ስምንት ሰው ሲባል እንግዲህ የሚተኙበት አለ፣ ልብሳቸው አለ፣ ምግብ እኛ ስናቀብላቸው እቃ አለ፣ ምግብ የሚቀመጡበት አለ። ክፍሉ በቂ እንዳልሆነ የሚነገረኝ ለሀያ ስምንት ሰው። ይሄንን ቅሬታቸውን ለእስር ቤቱ አስተዳደር ተናግረው እንደሚያውቁስ የነገሮች ነገር አለ ቅሬታቸውን አቅርበው እንደሆነ በየቀኑ ሰው እንደሚጨመርና እንዳልተመቻቸው ክፍሉ እየጠበበ እንደመጣ እንደተናገሩ ነግሮኛል። ይሄን በሚመለከት አቤቱታ ለማቅረብ ጥያቄ ለማቅረብ ያሰባችሁበት ቦታ አለ ወይም ልታደርጉ ያሰባችሁት ነገር አለ? አሁን እንግዲህ ችግሩ ይፈታ አይፈታ ምንም የምናውቀው ነገር የለም። እየተገናኘን ስላልሆነ ምንም የምናውቀው ነገር የለም። አሁን ላይ ናቸው፣ ስብሰባ ላይ ናቸው ምናምን የሚባል ነገር ነው የሚነገረን። ስሜት ስለዚህ ምንም ያደረግነው ነገር የለም እስካሁን እኔ አሁን ጥሩ ስሜት ውስጥ አደለም ምክንያቱም ምግብ አቁመዋል ያሉበት ሁኔታ ጥሩ አደለም ታውክ ሁሉ ነገሩ እንደማይመሽ ስለነገረኝ ጥሩ ነገር እየተሰማኝ አደለም አሁን እንግዲህ ሲሄድ ነገም እሄዳለሁ ነገም አሁን ሊቀጥል ይችላል ሊያገናኙንም ይችላሉ ስለዚህ ነው ብዬ መናገር የምችለው ነገር አደለም ቦንቱ በቀለ ለሰጠሽን ማብራሪያ በጣም እናመሰግናለን እኔም አመሰግናለን